የዛሬው ርዕሴ በዚህ በማርቆስ ወንጌል ምዕራፍ 12 ከቁጥር 13 እስከ 17 ላይ ባለው ክፍል ላይ እየተመሰረተ ነው። እና እንደዚህ የሚል ርዕስ ሰጥቸዋለሁ፣ ተገቢው አገልግሎታችን የሚል ርዕስ። ጉዳዩ እንደዚህ ነው። ጌታችን ኢየሱስ ክርስቶስ በዚህ በአገልግሎት ውስጥ በነበረበት ጊዜ ተይዞ ወደሚታሰር ወደሚታሰርበት ደረጃ እየደረሰ ነው ያለው አሁን ወደ ማርቆስ መጨረሻ ላይ ስንመጣ እንደዛ እየሮጠ ነው ጊዜው ያለው እና መጽሐፎችና ሽማግሌዎች ብዙ ጥያቄዎችን ይጠይቁ ነበር። እና ምዕራፍ 12 ስንጀምር በምሳሌ ጌታ ኢየሱስ ክርስቶስ ተናገራቸው እግዚአብሔር የላከውን እሱን ልጁን ይዘው ና ይሄ ምሳሌ ይሄ ምልክት እሱ ላይ እንደሚፈጸም ስለ እነሱ እንደሚናገር ፈሪሳውያኑ አስተውለዋል ተናግ አውቀዋል ቁጥር 12ን ስትመለከቱ ምሳሌውን ስለ እነሱ እንደተናገረ አውቀዋል። ና ሊይዙት ፈለጉ። ነገር ግን ሕዝቡን ፈርተው ትተውት እንደሄዱ ይናገራል እና አሁን እዚህ መግቢያ ላይ የማስቀምጠው ነገር ጌታ ኢየሱስ ክርስቶስ በሆነው አጋጣሚ የሚናገረው ነገር በእርግጥ በእግዚአብሔር እቅድ መሰረት ለሰው ልጆች በጣም የሚጠቅም የሕይወት የምድር ህይወትና የሰማያዊ ህይወት መርሆ ሊሆን የሚችል አስደናቂ ነገሮችን ነው እየተናገረ ያለው እና እዚህ ጋር እንግዲህ ሰዎች እየተሰበሰቡት ይሰሙት እንደነበረ እና ጠላቶቹም እንኳን ጌታን ይጠሉት የነበሩ ሰዎች እንኳን ጌታ በሚናገረው ነገር ይደነቁ እንደነበረ እናስተውላለን። በጣም የሚያስደንቅ የሚያስደንቅ ነገር ነው። ከአንደበቱ የሚወጣው አምላክ ስለሆነ ዝም ብሎ ተራ ነገር ከሱ ውስጥ አይወጣም ነበር እና ከዚህ የተነሳ በተለያየ ጊዜ የካህናት አለቆች ራሳቸው፣ ፈሪሳውያን፣ እንዲሁም ደግሞ ጸሐፍቱ፣ ቀጥሎም ደግሞ ፖለቲከኞች እንኳን እየመጡ ልዩ ልዩ ጥያቄዎችን በሱ ፊት ያቀርቡ ነበር። በእርግጥ ጥያቄዎቻቸው የተለያዩ፣ ምክንያቶቻቸውም ሁሉ የተለያዩ ነበሩ። አንዳንዶች ጥያቄዎች ለማወቅ እና ለመረዳት ከመጓጓት የሚመጡ ሌሎቹ ደግሞ እሱን ለመክሰስ እና እሱን ይዘው የሚያሰቃዩበትን መንገድ ወይም ደግሞ ዝም የሚልበትን መንገድ ለማመቻቸት የታሰቡ ነበሩ እና አሁን በምንመለከተው ክፍል ውስጥ ከቁጥር 17 13 እስከ 17 ባለው ክፍል ሁለት የተለያዩ ሰዎች ቡድኖች በአንድ ላይ ተስማምተው ጌታ ኢየሱስ ክርስቶስን ስለ ግብር ወይም ደግሞ ስለ ታክስ ሊጠይቁት እንደተሰበሰቡ ነው። ቁጥር 13ን ስትመለከቱ በንግግር ሊያጠምዱት ከፈሪሳውያን እና ከሄሮድስ ወገን የሆኑትን ወደሱ ላኩ ብለው፣ በንግግር ለማጥመድ ጌታ ኢየሱስን ለማጥመድ ታስቦ የተላከ ቡድን ነበረ እና እነዚህ ሰዎች የጠየቁት ጥያቄ፣ ጌታ ኢየሱስ የሰጠው መልስ የህይወት ዘመን ሁሉ መርሆ የያዘ እውነትን ያሳየናል እና በጥቂት ነጥቦች ዛሬ ቶሎ ፈጠን ብዬ ለመጨረስ እፈልጋለሁ። በጥቂት ነጥቦች እዚህ ውስጥ ያለውን ትምህርት እንድንመለከት እፈልጋለሁ እና በመጀመሪያ በአንደኛ ደረጃ ጌታን ለመጠየቅ የተላኩት ሰዎች እና አጠቃላይ ሁኔታውን ላሳያችሁ እፈልጋለሁ። እንደምትመለከቱት ቁጥር 13 ላይ በንግግር ሊያጠምዱት አንደኛ፣ ከፈሪሳውያን ሁለተኛ ከሄሮድስ ወገን የሆኑትን ወደሱ ላኩ ይላል። ሁለት ቡድን ሰዎች ናቸው። ወደ ጌታ ወደ ኢየሱስ የመጡት ፈሪሳውያን እና የሄሮድስ ወገን ተብለው ተከፋፍለው እንዳለ ቁጥር 13 ላይ ታያላችሁ። እነዚህ ፈሪሳውያን በተደጋጋሚ ተናግሬያለሁ፣ የአይሁድ እምነት መሪዎች ናቸው፣ አክራሪዎች ናቸው። በዘመኑ የነበረውን የሮም መንግስትን ስልጣን በሃይማኖት ስም የሚቀናቀኑ ነበሩ። እኔ ይሄንን ሳስብ እኔና እናት የምናውቃቸው አንዳንድ ሰዎች አሉ እዛ እንግሊዝ ሀገርና ኢትዮጵያ ውስጥ በሃይማኖት ስም በኦርቶዶክስ አገልግሎት ስም ቀጥታ ከመንግስት ጋራ ግብ ግብ የሚገጥሙ አይነት ሰዎችን እናውቃለን እና ልክ እነዚህ የአይሁድ ፈሪሳውያንም እንደዛ ነበር የሚመስሉት እና የሮምን መንግስት ተቀናቃኞች ናቸው ሃይማኖተኞች የነበሩ ቢሆኑም ግን ፖለቲከኞች ውስጥ ውስጡን ፖለቲካ የሚያራምዱ ሰዎች እንደነበሩ እናስባለን እና የሮም መንግስት እንዲወድቅ ይናፍቁ እንደነበረ፣ የሮምን ቀንበር ህዝቡ ከራሱ ላይ አንስቶ አሽቀንጥሮ እንዲጥል ያነሳሱ እንደነበረ ነው የምናየው። እና የምናስተውለው በታሪክ ውስጥ ግን ሁለተኛው ቡድን አሁን ወደ ጌታ ኢየሱስ የመጣው ቡድን ከነዚህ ከሃይማኖትና ውስጣዊ ፖለቲካን ከሚያራምዱ ሰዎች ጋራ በአንድ ላይ አንድ ላይ የገጠሙ የሄሮድስ ወገን ነበሩ ይላል። ምናልባት አንዳንዶቻችሁ ታውቁ እንደሆነ ሄሮድስ የሚባለው ንጉሥ የሮም ቀጥታ እንደ ራሴ ሆኖ ኢየሩሳሌምንና አካባቢውን ይገዛ የነበረ አንድ የቤተሰብ ዳይናስቲ ነበር ያን ጊዜ። ሄሮዳውያን የሚባሉ በእርግጥ አይሁዶች ናቸው ስረ መሰረታቸው። ግን የሮምን መንግስት በኃላፊነት ተቀብለው የሮምን አስተዳደር የሚቆጣጠሩና ለሮም መንግስት የቆሙ ሰዎች ነበሩ እና በሆነው ባልሆነው መንገድ ብቻ ሮማውያን እንዲጠበቁ ከምድሪቱ ላይ ግዛታቸው እንዳይነጠቅ ሮምን ወክለው የሚያገለግሉ የመንግስት ሰራተኞች ነበሩ እና እነዚህ ሁለቱ በአንድ ላይ ተስማምተው ነበር። በዛ ወቅት አሁን ጌታ ኢየሱስ ክርስቶስን ለመጠየቅ በመጡበት ወቅት ያስማማቸው ነገር አንድ ነገር እንደነበረ ልዩ ልዩ ተንታኞች ይናገራሉ። የታሪክ አዋቂዎች እንደነ ጆሴፈስ አይነት እና ሌሎችም አይሁዳዊ ታሪክ አዋቂዎች ምንድን ነው ይሉ የነበረው በጊዜው የሮም መንግስት በሄሮዳውያንና በአይሁዳውያን አጠቃላይ በፈሪሳውያን በማንኛውም ህዝብ ላይ ልክ አሁን ኢህአዴግ የኢትዮጵያ ውስጥ እንዳደረገው አይነት የግብር ጫና የተለየ የግብር ጫና አምጥቶባቸው ነበር እና ከዚህ የተነሳ እነዚህ የሄሮድስ ወገን ሰዎች ራሳቸው የሚያደርጉትን የሚይዙትንና የሚጨብጡትን ያጡበት ጊዜ፣ ፈሪሳውያንም ደግሞ ህዝቡም ጠቅላላ በጣም ኮንፊውዝድ የሆነበት ጊዜ ነበር። እኛ ሐምሌ ወር ኢትዮጵያ ውስጥ በነበርንበት ጊዜ ኢትዮጵያ ውስጥ ተቃውሞዎች በየቦታው ተነስተው ነበር እና ምክንያቱ ምንድን ነው? መንግስት ህዝቡ ማይችለው፣ ነጋዴው ማይችለው አይነት ታክስ ቆልሎ እንደነበረ ነው እና በዚህ ጊዜ የሚጠይቁት ሰው አጡ። ሄሮዳውያን፣ ፈሪሳውያንም፣ ስለዚህ ምናልባት የእሱ ሐሳብ በቂና ወሳኝ ሊሆን ይችላል። ግብርን አሁን የተጫነብንን ግብር በተመለከተ መልስ የምናገኝበት ሰው የለም፣ እሱ ምናልባት ሊመልስልን ይችላል የሚል ግምት ውስጥ ገብተው፣ በሁለተኛ ደረጃ ደግሞ የሚሰጠው መልስ እሱ የእሱን ራሱ አቋም ግልጽ የሚያደርግ ስለሆነ ለመቃወምም ለመደገፍም ያመቸናል የሚል አይነት አመለካከት ይዘው ነው የመጡት እና ቁጥር 13ን ስታዩ እንደዛ ነው የሚናገረው። በንግግርም ሊያጠምዱት ከፈሪሳውያንና ከሄሮድስ ወገን የሆኑት ወደ እሱ ተልከው እንደመጡ እና ልክ ነው። ጌታ ኢየሱስ ክርስቶስ ለብዙ ጥያቄዎች መልስ ይሰጣል። አሁንም ይህንን ሀሳብ የማስደግፍበት ምክንያት ምንድን ነው? ቁጥር 14 ነው። ቁጥር 14 ላይ ስትመጡ መተውም መምህር ሆይ የሰውን ፊት ሳትመለከት በእውነት የእግዚአብሔር መንገድ ታስተምራለህ። ይሄ ትክክለኛ ኦብዘርቬሽናቸው ነው። ጌታ ኢየሱስ ክርስቶስ የሰውን ፊት ሳያይ ነው የሚናገረው። ኃጢአተኛውን ኃጢአተኛ ነህ ነው የሚለው ትክክለኛውን ትክክለኛ ነህ ነው የሚለው እና ማመቻመች የሚባል ነገር በጌታ በኢየሱስ ውስጥ አልነበረም። ይህንን በማለት ልክ ነው ልክ ነው የተናገሩት እና ምን አሉት? እንደገና እውነተኛ እንደሆንህ ለማንም እንዳታዳላ እናውቃለን። ይህንን እናውቃለን። አሁን እኛ ጥያቄዎች አሉን። ደግሞ አንተንም ራሱ በውስጥ ነገራቸው ለማጥመድ የምትለውን ነገር አውቀን የሆነ ውሳኔ ላይ እንድንደርስ እንፈልጋለን የሚል ጥያቄን ነው ይዘው የመጡት። እኔ ይህንን በተመለከተ እዚህ ስላይድ ላይ ያልጻፍኩት አንዳንድ ነገሮችን ልነግራችሁ ፈልጋለሁ። ጌታ ኢየሱስ ክርስቶስንና የክርስትናን እምነት የሚቃወሙ በሙሉ የተለያየ ዓላማ ያላቸውም ቢሆን የተለያየ ፍልስፍና፣ የተለያየ ፖለቲካ አመለካከት፣ የተለያየ የሪኦት ዓለም አመለካከት ኖሯቸው አጌኒስት ኢየሱስ በሆነ ነገር ላይ ግን አንድ ላይ ሲመጡ ብዙ ጊዜ በታሪክ ታይቷል። ለምሳሌ ኢትዮጵያ ውስጥ እኔ ብዙ ጊዜ የተናገርኩበት ሀሳብ ነው። ክርስቲያኖችን እውነተኛ ወንጌላውያን ክርስቲያኖችን ማሳደድ በተመለከተ ሁል ጊዜ እስላሞችና ኦርቶዶክሶች አንድ ላይ ሲቆሙ አይቻሉ። እስላሞችና ኦርቶዶክሶች እኮ አንድ አይደሉም። የሚያምኑት የሚከተሉት ፍልስፍና በጣም የተለያየ ነው። ግን ክርስቲያኖችን በማጥቃት በኩል ሁል ጊዜ እኛ የጥንት ሃይማኖት ነን ብለው ሲቆሙ ተመልክቼ ሰምቼ አውቃለሁ። እና የተለያየ የህይወት ዓላማ መርሆ፣ ፍልስፍና ያላቸው ሰዎች አጌኒስት ጌታ ኢየሱስ ግን አንድ ላይ ይነሳሉ። አሁንም ወደፊት የሚመጣው የሐሰት ትምህርት የትልቅ የጸረ ክርስቶስ የሆነ ዓላማ ላይ እነማን ይተባበራሉ መሰላችሁ? እስላሞች፣ ከሃዲዎች፣ የኢቮሉሽን አራማጆች እና ይሄ ሴኩላር ሂዩማኒስቶች የሚባሉ እና ሊበራሎች በሙሉ የተለያየ ሃይማኖት ያላቸው እነ ቡዲዝም፣ ሂንዱይዝም ምናምን እነሱ በሙሉ አንድ ላይ መጥተው አጌኒስት ክርስቲያኒቲ ይቆማሉ። እና ልክ እንደዚህ አይነት ሀሳብን እዚህ ጋር ትመለከታላችሁ። ጌታ ኢየሱስን በተመለከተ ሰይጣን ያስነሳቸው ልዩ ልዩ የሐሰት እንቅስቃሴዎችና ኃጢአተኞች አንድ ላይ እንደሚተባበሩ ታያላችሁ። ምክንያቱም ሄሮዳውያን እና ፈሪሳውያን በምንም አይነት መንገድ አንድ ሊሆኑ የሚችሉ ሰዎች አይደሉምና። እና አሁን ሁለተኛው ነጥቤ የጥያቄያቸው አጥማጅነት የሚለውን ጥቂት ነገር እናገርበታለሁ እና ጥያቄያቸው ምንድን ነው የሚለው ቁጥር 14 ላይ መምህር ሆይ የሰውን ፊት ሳትመለከት በእውነት የእግዚአብሔር መንገድ ታስተምራለህ እና እውነተኛ እንደሆንህ ለማንምም እንዳታዳላ እናውቃለን አሉና። ይሄንን ከተናገሩ በኋላ ለቄሳር ግብር መስጠት ተፈቅዷልን ወይስ አልተፈቀደም? አሁን ተመልከቱ ጥያቄውን ለቄሳር ግብር መስጠት ተፈቅዷል ወይስ አልተፈቀደም? ይህን ጥያቄ የምትመልስ ከሆነ እንስጥን ወይስ አንስጥ ብለው ጌታ ኢየሱስ ክርስቶስን ጠየቁት። እኔ ይህንን ጥያቄ ሳስብ የጥያቄያቸው አጥማጅነት ሶስት ገጽታ ያለው አጥማጅ እንደሆነ ነው የምመለከተው። እና የጥያቄው መግቢያ ገለጻው ራሱ ወጥመዳዊ ነበር። አንተ በእውነት የእግዚአብሔርን መንገድ ታስተምራለ፣ ምንም ጥርጥር የለውም። የሰውን ፊት ሳትመለከት ነው ደግሞ የምታስተምረው። ማንም ሰው እዚህ ይኑር፣ የእግዚአብሔርን መንገድ ነው የምታስተምረው። እና የሰዎችን ፊት አትመለከትም። እውነትን ነው በሰዎች ሁሉ ፊት፣ ወላ ባለስልጣን ሆነ ሃይማኖተኛ የሃይማኖት አለቃ ሆነ ወይም ደግሞ ተራ ከሃዲ ሄሮዳውያን ይሆን ማንም ሰው የሰውን ፊት ሳትመለከት ነው የምትናገረው ና ይህን ኳሊቲህን እናደንቃለን ብለው ልክ ለወጥመዳቸው መንደርደሪያ ተናግረው ከዛ በኋላ ግብሩ ጋር ነው በቀጥታ የመጡት። ቅድም ነግሪያቸዋለሁ። የግብሩ ጉዳይ ወቅታዊ ጉዳይ ነበር፣ ልክ ኢትዮጵያ ውስጥ እንደነበረው እና መልሱ እንደዚህ አይነት ቢሆን እንደዚህ ነው እንደዚህ አይነት ቢሆን እንደዚህ ነው የሚልም ውስጣዊ አመለካከት እንደነበራቸው እና ሶስት አመለካከቶችን እዚህ ጋር ማስቀመጥ እፈልጋለሁ። አንደኛው መልሱ የሄሮድስን ወገን የሚደግፍ ከሆነ ማለት ሄሮድስ፣ ሄሮዳውያን የሮምን ስልጣንና ሁኔታ የሚቀበሉ ናቸው ግን አሁን ኮንፊውዝድ ሆነዋል ብያለው እና የሄሮድስን ወገን የሚደግፍ አይነት መልስ ከሆነ ቱስ ሰምሃው ማለትም፣ በመጠኑ አሁን የታወጀውን አዋጅ ወይም የግብር ሐሳብ በተወሰነ መንገድ የሚደግፍላቸው ከሆነ አዎ፣ ምን ሊያደርጉ ነው? ፈሪሳውያን ፈሪሳውያን በሕዝቡ ዘንድ ጥላቻን ለማነሳሳት እንደሚጠቀሙበት እሱን ራሱን ጌታ ኢየሱስን የነፃነት ጠላት ምክንያቱም ፈሪሳውያን ውስጥ ውስጡን የነፃነት እንቅስቃሴ ሮማውያንን የማሽቀንጠር እንቅስቃሴ፣ ሄሮዳውያንንም የመጨፍጨፍ እንቅስቃሴ ውስጥ ውስጡን ስለነበራቸው ስለዚህ የነፃነት ጠላት ነው የሀገር ወገንን የካደ ነው አድርገው ሊያስቀምጡት ልክ፣ ምናልባት አንዳንዶቻችሁ ታስተውላላችሁ። አሁንም ቀራጮችን እነዚህ ፈሪሳውያን ይመለከቱበት የነበረውን አመለካከት በቀጥታ ማን ላይ ሊለጥፉ ነው? ጌታ ኢየሱስ ላይ ሊለጥፉ ነው ሀሳባቸው። እና ሄሮድስን ከደገፈ የእኛ ቀጥታ፣ የእስራኤል በሙሉ ጠላት ነው ብለው ሊፈርጁት፣ ይህንን ወጥመድ አዘጋጅተው ነበር። ፈሪሳውያንን እስከ ደገፈ ፈሪሳውያንን እና አመለካከታቸውን ደግሞ ከደገፈ ሄሮዳውያን ምን ሊሉ ነው? ይሄ የሮም ምንድን ነው ጠላት ነው እና የፖለቲካ ጠላት ነው፣ ውስጥ ውስጡን እያንቀሳቀሰ ያለው ጸረ ሮም የነፃነት እንቅስቃሴ አለ ብለው በቀጥታ ሊከሱትና ወንጀል ውስጥ ሊያስገቡት እንደሚያስቡ ነው። ግን በሶስተኛም ደረጃ የምመለከተው ነጥብ አለ። ምናልባት ምናልባት ለጥያቄው መልስ ባይሰጥስ ግብር ለቄሳር መስጠት ተፈቅዷል አልተፈቀደም እንስጥ ወይስ አንስጥ የሚለውን ነገር በተመለከተ መልስ ባይሰጥስ ይሄ የራሳችሁ ጉዳይ ነው ብሎ ጸጥ ቢል ይችላል ጌታ ኢየሱስ ግን ይህንን አይነት መልስ ደግሞ ካልሰጠ ቅድም የተናገሩትን ሀሳብ ምን ሊያደርጉ በራሳቸው መላስ ሊያጥፉ ነው ቅድም የተናገሩት ሀሳብ ያልኩትን እንደገና ላንሳላችሁ ቁጥር 14 መምህር ሆይ የሰውን ፊት ሳትመለከት በእውነት የእግዚአብሔርን መንገድ ምን ታደርጋለህ ታስተምራለህ፣ እውነተኛ እንደሆንክ፣ ለማንም እንዳታዳላ እናውቃለን ያሉትን ነገር አጥፈው ይሄ ዝም ብሎ የቆመ ምንም የማያቅ ኢግኖራንት ነው ለማለት ተልኮ መለኮታዊ ተልኮ አለኝ ይላል እንጂ ትክክል አይደለም። እና የመሲህነቱ እውነታ በሚሰጠው አስተያየትና በሚሰጠው ነገር ማረጋገጥ አይቻልም። እንደዚህ እንደዚህ አይነት ነገሮችን ይዘው ነበር የቆሙት። እንግዲህ ተመልከቱ፣ ጥያቄው ራሱ አደገኛ ነው። አንድ ሰው ምን ብሏል? እነዚህን ጥያቄዎች በተመለከተ እነዚህን ኤክስፔክቴሽኖች በተመለከተ በሰው አመለካከት ጌታ ኢየሱስ ጋር የመጣው እነዚህ ሶስት ወጥመዶችን ማለፍና አልፎ መሄድ በፍጹም የማይቻል ነበር ብሎ ነው የተናገረው። እና እንደዚህ አይነት ነገሮችን እንድናስብ የእግዚአብሔር ቃል ያስገድደናል እና ጥያቄው አጥማጅ ነበር። እንዳሉትም በንግግር ሊያጠምዱት የተለያዩ ሰዎች፣ በምንም አይነት የማይገናኙ ሰዎች አንድ ሆነው ጌታ ኢየሱስን ለመቃወም የመጡበት ጊዜ ነበር። እንደዚህ አይነት ነገሮች ነበሩ። ጥያቄው ግን በሶስተኛ ደረጃ እዚህ የማሳያችሁ ነገር የጌታ አስደናቂ መልስ በጣም ራሳቸውን እንዳስደነቃቸው የምታዩበትን ሁኔታ ነው። አሁን ቁጥር 15 ላይ ስንመጣ የጌታ አስደናቂ መልስ ላይ ጌታ ኢየሱስ እንደዚህ አለ። እሱ ግን ግብዝነታቸውን አውቆ አንድ ጥያቄ ጠየቃቸው። ለምን ትፈትኑኛላችሁ አላቸውና ፈተናችሁ ትክክል አይደለም፣ ያስቀመጣችሁት ወጥመድ ትክክል አይደለም ብሎ የሚል አይነት ጥያቄ ካቀረበ በኋላ እንድመለከተው ወይም አየው ዘንድ አንድ ዲናር ወይም ሳንቲም አምጡልኝ ብሎ ጠየቃቸው። የሚገርም ነገር ነው። ጌታ ኢየሱስ ክርስቶስ ሁልጊዜ የሚያደርገው እሱ ፍጹም አምላክ ነው፣ በጣም የጥበብ ሁሉ ምንጭ ነው እና በመጀመሪያ በእነሱ ውስጥ ያየውን ነገር ግልጽ አድርጎ ነው ያወጣው። ግብዝነታቸውን አውቆ ይላል። ግብዝነት የሚለውን ቃል ከዚህ በፊት ተናግሬበት አቅ እንደሆነ አላስታውስም። ግብዝነት ማለት አስመሳይነት ማለት ነው። አንድ ጊዜ ፓስተር ፖርተር እዚህ ሲናገር ሰምቸዋለሁ። ግብዝነት ማለት የቲያትራዊነት ነው። ለታይታዊነት መቅረብ ማለት ነው። ወይም ደግሞ በፊታችን ላይ የሌላ ሰው መልክ ወይም ጭንብል ለብሶ መገኘት ማለት ነው። ግብዝነት ማለት የግሪክ ትርጉሙ እንደዛ ነው የሚያሳየው እና እነዚህ ሰዎች ውስጣቸው የጠላትነት፣ ውጫቸው ግን አድናቂነት መስሎ ነው የታየው። እና ውስጣዊ ዓላማቸው ግን መንፈስ ቅዱስ እዚህ ጋር ኮመንት ሲያደርገው ለማጥመድ የመጡ እና ግብዞች አስመሳዮች መሆናቸውን ጌታ ኢየሱስ ክርስቶስ አይቶ ጥያቄያቸውን በጥያቄ ሲመልስ ትመለከቱታላችሁ። እና እኔ እንደዚህ ብዬ ሁለት ነጥቦችን ሁለት አንድ እና ሁለት በማስታወሻ ላይ ብዬ ያስቀመጥኳቸው ነገሮች አሉ። እዚህም እንደዚሁ ይጠቁማሉ። ያልተጠበቀ ጥያቄ አንድና ያልተጠበቀ ጥያቄ ሁለት ብዬ አስቀምጫሉ። እና እነሱ በፍጹም ያልጠበቁትን ነገር ጌታ ኢየሱስ ክርስቶስ አደረገ እና ምንድን ነው ያደረገው? አየው ዘንድ አንድ ሳንቲም አምጡልኝ አላቸው። ከዛ ሳንቲሙን አሳዩኝ ብሎ ሲሰጣቸው ሁሉም በቃ አንድ ነገር ሊናገር ነው ብለው በመጓጓት ሳንቲም ብቻ ከኪሳቸው ፈላልገው ይሄው ሳንቲም ብለው አመጡለት እና በዚያን ጊዜ የነበረው ያ አንድ ዲናር የሚባለው ነገር በአሜሪካ አሁን ምናልባት 25 ሳንቲም አካባቢ ዋጋ የነበረው እንደነበረ በዛን ጊዜ ዋጋ አሁን ባለው ዋጋ ቢተመን ማለት ነው። የዛን ጊዜ ዋጋ በአሜሪካ 25 ሳንቲም። ያ ግን በአሁኑ ጊዜ ቢተረጎም በእርግጥ በጣም ውድ ነው የሚሆነው፣ ግን የብር ሳንቲም ነበረ የሲልቨር ሳንቲም በታሪክ እንደምንረዳው እና ይህንን ሳንቲም አመጡለት ልክ እንዳመጡለት ሳንቲሙን ይዘው ጌታ ኢየሱስ ክርስቶስ ጥያቄ ሁለትም ጠየቃቸው ይህም ያልተጠበቀ ጥያቄ ነው እና ምን አላቸው ይሄ መልክ እና ላዩ ላይ ያለው ጽህፈት የማን ነው ብሎ ጠየቃቸው ሁሉም በአንድ ድምፅ የመለሱ ይመስለኛል የቄሳር ነው በማለት እና የቄሳር ነው ብለው ከተናገሩ በኋላ ያልጠበቁት መልስ መለሰላቸው። ምናልባት የቄሳር ነው የሚለውን ድምፅ ከተናገሩ በኋላ አንዳንዶቹ በጣም በጣም የተነሳንበትን ጥያቄና የመጣንበትን ዓላማ አፈር ድሜ ሊያስግጠው ነው ብለው እንዳላሰቡ አስበው እንደነበረ አስባለሁ እና ከዛ በኋላ ጌታ ኢየሱስ ክርስቶስ እንደዚህ ነው ያላቸው የቄሳርን አላቸው ለቄሳር ስጡ፣ የእግዚአብሔርን ደግሞ ለማን ስጡ? ለእግዚአብሔር ስጡ ብሎ መለሰላቸው። ስለዚህ ወጥመዳቸው በሙሉ በሶስት ገጽ በሶስት አይነት መልክ የተዘጋጀው ወጥመዳቸው በሙሉ መሰረቱን ምን አደረገ አጣ ተንኮታኮተ እና በጣም አፈሩ ተመልከቱ እዚህ የመጨረሻው ቁጥር 17 ላይ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር አስረክቡ ብሎ ሲነግራቸው ምንድነው ያደረጉት በእርሱም ምን አደረጉ ተደነቁ እና ይሄ ምን አይነት ሰው ነው በቃ በምንም አይነት መንገድ ምን ልናደርገው አንችልም ልናጠምደው፣ ልንይዘው ዓላማችንን በሱ ላይ ልናሳካ አንችልም ብለው እንዳሉ ነው የምናስበው። ጌታ ኢየሱስ ክርስቶስ ለጥያቄ ሁሉ መልስ መስጠት ይችልበታል። የማንንም ጥያቄ፣ የሃይማኖተኞችን ጥያቄ፣ የፖለቲከኞችን ጥያቄ፣ ግራ የተጋቡ ሰዎችን ጥያቄ፣ የታመሙ ሰዎችን ጥያቄ፣ የሁሉን ጥያቄ መልስ መስጠት የሚችል አምላክና ጌታ ነው። ጌታ ይመስገን። ግን እኔ አሁን ይህንን ጥያቄ ጌታ ኢየሱስ ክርስቶስ ከመለሰበት አመላለስ ውስጥ የተገቢ አገልግሎት መርሆ እንዳለበት እና ዋናው ርዕሴ የዛሬ ስብከቴ ርዕስ የተገቢው አገልግሎታችን በሚል ርዕስ የሰጠሁበት ምክንያት አራተኛው ነጥቤ የተገቢ አገልግሎታችንን መርሆ ስለሚያሳይ ነው እና አራተኛው ነጥቤ ጋር እመጣለሁኝ ጌታ ኢየሱስ ክርስቶስ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሎ የተናገረው አነጋገር አጠቃላይ የሰዎች ሁሉ ወይም ደግሞ ነገሩን ጠበብ አድርገን ብናመጣው የክርስቲያኖች የሕይወት መርሆ መሆን የሚችል አስደናቂ መርሆ ነው እና እዚህ መርሆ ጋር ስመጣ ሁለት ዋና ዋና ነገሮችን ማሳሰብ እፈልጋለሁ። አንደኛ ለምድራዊ ኃላፊዎቻችን ኃላፊነት እንዳለብን ያሳየናል። የምድራዊ ኃላፊዎቻችን ምድራዊ ባለስልጣኖች፣ አስተማሪዎች ይሁኑ፣ ዳኞች ይሁኑ፣ ፖሊሶች ይሁኑ፣ አስተዳዳሪዎች ይሁኑ፣ ፕሬዚዳንቶች፣ ጠቅላይ ሚኒስትሮች ይሁኑ፣ ምድራዊ ኃላፊነት ያለባቸው ሰዎችን በተመለከተ እኛም ምን አለብን? ኃላፊነት አለብን። እንዳውም ጠዋት እዚ ጋ ሁል ጊዜ እሁድ የኔን የስብከት ርዕስ ካየ በኋላ ጥቅሱን ካየ በኋላ ፓስተር አንዳንድ አስተያየቶች ይሰጣል እና በሰጡ አስተያየት ውስጥ ፓስተር ምሩ ይሄ ግብር ክፈሉ አትክፈሉ የሚለውን ነገር ቀጥታ ሊመጣበት ስላልፈለገ አገልግሎታችን ብሎ ቀስ ብሎ ሸወደና ና እዚ ጋ መንግሥትና ቤተ ክርስቲያን አንድ እንዳይደሉ ሊያሳይ ነው የፈለገው ብሎ የራሱን ግምት ተናገረ። እና ልክ ነው ብዙ የዚህ አሜሪካ ውስጥ ያለ የመንግሥትና የቤተ ክርስቲያን አንድ አለመሆን፣ ወይም ደግሞ እዚህ አሜሪካ ውስጥ እንደ እንግሊዝ ሀገር አይደለም። እንግሊዝ እና ኢትዮጵያ ድሮ ከደርግ በፊት የቤተ ክርስቲያን ሲሶ መንግስት ነበራት፣ አይደል? አሜሪካ ሀገር ጠቅላላ እንግሊዝ ሀገር ነው፣ ይቅርታ። እንግሊዝ ሀገር ያለችው ቤተ ክርስቲያን አንግሊካን ቸርች የመንግስት ቤተ ክርስቲያን ናት። እና ንግስቲቱ የቤተ ክርስቲያን ጠባቂ ናት። ማንም ንጉስ ቢሾም የቤተ ክርስቲያን ጠባቂ ነው። ማለትም የአገር አቀፍ ቤተ ክርስቲያን ሪኮግኒሽን ስላላቸው፣ እዚህ ግን እንደዛ የሚባል ነገር የለም። ምክንያቱም መንግስትና ቤተክርስቲያን በዚህ ጥቅስ መሰረት የተለያዩ ናቸው። የእግዚአብሔር ለእግዚአብሔር ነው። የመንግስት ለማን ነው? ለመንግስት ነው። እና ይሄንን ነገር ሲናገር ነበር ለህዝቡ። እና ታዲያ የእግዚአብሔር ወኪሎች የሆኑ ሰዎች ናቸው ኃላፊዎቻችን። ኃላፊዎቻችን ብቻ አይደሉም፣ እናትና አባት ለልጆች የእግዚአብሔር ወኪሎች ናቸው። የትምህርት ቤት አስተማሪዎች ለልጆች የእግዚአብሔር ወኪሎች ናቸው። ባለስልጣናት፣ ፖሊሶች ሁሉ ለህዝቡ የእግዚአብሔር ወኪሎች ናቸው። ይሄ በመጽሐፍ ቅዱስ ላይ በግልጽ ተጽፎ እናገኛለን። ለምሳሌ ሮሜ ምዕራፍ 13 እዚህ ለመጻፍ ሞክሬያለሁ። ምን ይላል? ቁጥር አንድና ሁለት ላይ ነፍስ ሁሉ በበላይ ላሉት ባለስልጣኖች ይገዛ። ከእግዚአብሔር ካልተገኘ በቀር ስልጣን የለምና ስልጣን ሁሉ ከእግዚአብሔር ነው ነው እግዚአብሔር የሚለው ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ምንም ክፉዎች ይሁኑ እግዚአብሔር ሳይፈቅድ በህዝብ ላይ አንድ ሰው ስልጣን ይዞ መቀመጥ አይችልም ነው የሚለው መጽሐፍ ቅዱስ እና ምን ይላል? ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ምን ያደርጋል? ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ ይላል። እና በጣም የሚደንቅ ነገር ነው። በዘመኑ እግዚአብሔር ያስቀመጣቸውን ሰዎች ልንጸልይላቸው እና በሆነው መንገድ ሁሉ ልንደግፋቸው ይገባል። አዎ ክፉዎች አሉ። ምንም ጥርጥር የለውም። ዘርም ያጠፋሉ። ምንም ጥርጥር የለውም። እግዚአብሔር ግን በወቅቱና በሰዓቱ በእነሱ ላይ ራሱን የቻለ ፍርድ ያመጣል። እኔ በደርግ ጊዜ ደርግ ኢትዮጵያን ይገዛ በነበረበት ጊዜ ጌዶ ነበርኩኝ እና የመጀመሪያ እስር ቤት ታስረን እስር ቤት ታስሬ ነበር፣ በወንጌል በመስበክ ከደርግ ሀሌን ይዘን እቃችንን ሁሉ ጭነን ከጌዶ የሚባለው ከተማ ወደ ዝዋይ ተቀይሬ ስንሄድ በእነዚህ የታወቁ መኮንኖች መፈንቅለ መንግሥት ሊያደርጉ ታስቦ መንገድ ላይ መንገድ ሁሉ ተዘግቶ ሆቴል ውስጥ ነው ብዙ ቀን የከረም ነው። እና ምን ልላችሁ ፈልጌ ነው በእንደዚህ አይነት ጊዜ በሀገር ውስጥ በሚመጣ ችግርና ቁጣ ወይም ደግሞ እንደዚህ አይነት ጊዜ ብዙ ሰዎች ያልቃሉ። ግን ልናገር አሰብኩት። እዛ ጌዶ ውስጥ እያለሁኝ ከገጠር ሰዎች ባለ ባለርስቶች፣ ገበሬዎች፣ እርሻ ሰብል የሚባል ድርጅት ስለነበረ እህላቸውን አስገቡ ይባሉ ነበርና አንዳንዶች ምንም ነገር ሳይኖራቸው ለመንግስት እህላቸውን ይሰጡና አልቅ ሰው ሲመለሱ አይቻቃሉ። የነዛን ሰዎች እንባ እግዚአብሔር በደርግ ላይ አምጥቷል። ይሄ ነው በማይባል ሰራዊት ደርግን ከምድር ላይ አስወግዶታል እግዚአብሔር። እና እግዚአብሔር ራሱ ፈራጅ ነው። በኢህአዴግም ላይ እንደዚሁ እንደሚፈርድ አውቃለሁ እግዚአብሔር። እኛ ግን በወቅቱና በሰዓቱ የሚገባንን ኃላፊነት መወጣት አለብን እና ለባለስልጣኖች ልንታዘዝ፣ ባለስልጣኖችን ልናከብር፣ ለባለስልጣኖች ልንጸልይ እግዚአብሔር አምላካችን ይፈልጋል እና እነዚህ ነገሮች ተገቢ አገልግሎታችን መርሆ እንደሆነ ላስተማሪዎቻችን ለሐኪሞቻችን፣ በምርምር ውስጥ ለተሰማሩ፣ ለዳኞች፣ ለፖሊሶች ሁሉ ልንጸልይ እንደሚገባ ላስታውሳችሁ። በመልካም ንግግርና በመልካም ሁኔታ ልንታዘዛቸው እንደሚገባ መንገድ ላይ ቁሙ ቢሉን ቆመን የሚፈልጉትን ልንሰጣቸው እንደሚገባ እንድናስተውል እግዚአብሔር አምላካችን ይፈልጋል። የቄሳርን ለማ ለቄሳር ቀጥሎ ለእግዚአብሔር ለእግዚአብሔር አገልግሎት ደግሞ ኃላፊነት አለብንኛ። እግዚአብሔር አምላካችን ፈጥሮናል። እኛ የሱ ፍጡራን ነን። በሱ በእሱ መልክና ምሳሌ ነው የተሰራ ነው። እግዚአብሔር ሁለንተናችንን አሁን ቢፈልግ መውሰድ ይችላል። ያለን ነገር እስትንፋሳችን፣ ነፍሳችን፣ ስጋችን፣ አካላችን በሙሉ አይምሯችን፣ አስተሳሰባችን የእግዚአብሔር ነው። ከኃጢአት በቀር ሁለመናችን የኛ አይደለም። እኛ በእግዚአብሔር የተፈጠርን ነን። እግዚአብሔር አንዳንድ ሰዎች የሚሉትን ነገር እስማማበታለሁ፣ እንደ ብድር ነው እዚህ ላይ ያለንን እዚህ ምድር ላይ ያለንን ኑሮ ለእኛ የሰጠን። ስለዚህ እግዚአብሔር ዕዳ ያለብን ሰዎች ነን። እግዚአብሔርን እንደሚገባ እንደ ፈጣሪያችን እንደ ሰሪያችን እንደ ሁለ ነገራችን ባለቤት ልናከብረውና ልናመሰግነው ልንታዘዘው ይገባል እንዳውም እኛ ክርስቲያኖች በተለየ መንገድ እግዚአብሔር አምላካችን ዳግመኛ የራሱ አድርጎናል ድሮ ወንጌል እናስተምር በነበረበት ጊዜ ኢትዮጵያ ውስጥ አንድ ምሳሌ እንሰጥ ነበረ ሁል ጊዜ እኛ እኛ እግዚአብሔር በአስደናቂ መልኩ ሁለት ጊዜ የራሱ አድርጎናል በመጀመሪያ ከፈጥሮን ከእጁና ከቁጥጥሩ በኃጢአታችን ወጥተን ሄደን ነበር እንደገና ደግሞ ከሄድንበት ቦታ አምጥቶ በደሙ ገዝቶ ምን አድርጎናል? የራሱ አድርጎናል ለሁለተኛ ጊዜ። እጅግ በጣም አስደናቂ በሆነ መንገድ ጌታ ኢየሱስ ክርስቶስ በቀራንዮ መስቀል ላይ ተሰቅሎ በደሙ ዋጅቶን የራሱ አድርጎናል። ስለዚህ ሁለት ጊዜ የራሱ ስለሆንን እግዚአብሔር አምላካችንን ከምንም ከማንም በላይ ልንወደው፣ ራሳችንን፣ ጊዜያችንን፣ ሁለንተናችንን ልንሰጠው እና ልናመልከው ይገባናል። ይህንም ማድረጋችን ደግሞ ለማን ጥቅም ነው? ለራሳችን ጥቅም ነው። እግዚአብሔር ላይ የምንጨምርለት ክብር የለም። አንዳንድ ሰዎች እንደዚህ ያስባሉ። እዚህ ጋር ጮኸው በመዘመራቸው ወይም በመስበካቸው ለእግዚአብሔር ልዩ ክብር የሚጨምሩለት ይመስላቸዋል። ኖ አይደለም። መስበካችንና ማገልገላችን እዚህ ቁጭ ብለን ማምለካችን ለማን ጥቅም ነው? ለእኛ ጥቅም ነው። እግዚአብሔር እኛን እየባረከን ነው አይምሯችንን ጤናማ እያደረገልን ነው። አካሄዳችንን እያስተካከለልን ነው። እያረቀን፣ እያስተካከለን እየቀረጸን ነው። ስለዚህ እንደዚህ አይነት ትልቅ ክብርና ጥቅም ውስጥ እንዳለን በማሰብ ልናመልከው ልናከብረው ይገባል። አሁን ይህንን የማያይዘው የቄሳርን ለቄሳር ከሚለው ጋር ነው። ተመልከቱ። የቄሳር የሆነውን ነገር ለቄሳር በመስጠታችን ቄሳር በእኛ ላይ ሰይፍ እንዳያነሳ መከልከላችን ነው ማለት ነው። የእግዚአብሔር የሆነውን ነገር ለእግዚአብሔር በመስጠታችን ደግሞ እግዚአብሔር በእኛ ላይ እጁን እንዲዘረጋ እንዲባርከን መንገድ መክፈታችን ነው ማለት ነው። እግዚአብሔር ይመስገን። ስለዚህ እነዚህን ነገሮች የህይወታችን መርሆ አድርገን እንድንጨብጥና እንድንይዝ እግዚአብሔር አምላካችን ይፈልጋል። ነገር ግን በሶስተኛ ደረጃ እነዚህ ሁለቱ ነገሮች የወጥነት ያላቸው አንድነት ወይም ደግሞ መርሆቹ ወጥነት እንዳላቸው የተመሳሳይነት እንዳላቸው ማሳሰብ እፈልጋለሁ። እነዚህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ግዴታዎች እርስ በእርስ በፍጹም አይቃረኑም። የቄሳርን ለቄሳር ስንሰጥ የእግዚአብሔርን ለእግዚአብሔር የመስጠት እውነታ ውስጥ እንገባለን ማለት ነው። የእግዚአብሔርን ለእግዚአብሔር ከሰጠን እግዚአብሔር በጥበቡና በኃይሉ የቄሳርን ለቄሳርም እንድንሰጥ ያደርገናል ማለት ነው እና እውነተኛ ክርስቲያን ሆኖ የእግዚአብሔርን ለእግዚአብሔር የሚሰጥ የቄሳርን ለቄሳር ለመስጠት አይከብደውም። አንዳንድ ሰዎች አሉ በእርግጥ በእግዚአብሔር ቤት ውስጥ ንግድና እግዚአብሔርን ማምለክ ወይም ማገልገል ለግል ጥቅም እንደሆነ የሚቆጥሩ ሰዎች ፣ እግዚአብሔርንም ስለማያውቁ፣ እቅዱንና ዓላማውን ስለማያውቁ፣ የእግዚአብሔርን ለእግዚአብሔር የመስጠታቸውን ነገር ትክክለኛ ስለማያደርጉ የቄሳርንም ለቄሳር መስጠት አይችሉም እና አጭበርባሪ አገልጋዮች የሞሉት ከዚህ የተነሳ ነው እና ምድራዊ መንግስትን ያቆመ እግዚአብሔር ነው። በመንግስት ጥበቃ እንዲደረግልን ያቀደ እግዚአብሔር ነው። ህግ ይከበርልናል፣ ስርዓት፣ ሰላምና ጸጥታ እናገኛለን። እኛ በስነ ስርዓት ጥሩ ዜጋዎች ሆነን መኖር እንችላለን ማለት ነው። አንድ መሰረታዊ ጥቅስ ይሄንን በተመለከተ አንደኛ ጢሞቴዎስ ላይ አለ ያንን አነብላችሁና ወደ መደምደሚያ ሀሳቤ እመጣለሁኝ። አንደኛ ጢሞቴዎስ ነው። የሐዋርያው ቅዱስ ጳውሎስ ለጢሞቴዎስ ለወጣቱ ፓስተር በጻፈው ጽሁፍ ላይ እንደዚህ የሚል ጥቅስ ታገኛላችሁ። አንደኛ ጢሞቴዎስ ምዕራፍ ሁለት እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገሥታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ። አሁን ጳውሎስ ምንድን ነው የሚለው? ለዚህ ለፓስተሩ ጸሊ ስለማ ስለማ ስለ ሰዎች ሁሉ ስለ ነገሥታት ስለ መኳንንት ከሁሉ በፊት እንዲደረጉ እመክራለሁ ብሎ ይሄ ልመናና ጸሎት ምልጃ ለነሱ የሚያስፈልገው ለምንድን ነው ይላል። እግዚአብሔርን በመምሰል እኛ በጭምትነት ያለምንም ችግር እንደማለት ነው። እና ደግሞ ጸጥ ብለን እንድንኖር በሰላም መኖር እንድንችል በጭምትነት መኖር ምንችል እንድንችል ካስፈለገ፣ ይሄ ለሰዎች ጸሎት ያስፈልጋል። አንዳንድ ጊዜ ጸሎት ምን ያህል እንደሚሰራ ብዙ ሰዎች አያስተውሉ። ለሰፈር መጸለይ ያስፈልጋል ስንወጣ ስንገባ ዱርዬ አስመሳይ ሌባ እንዳይነካን ማለት ነው። ለአካባቢው ሰው፣ ለትምህርት ቤት፣ ለአስተማሪዎች፣ ለጠቅላላ ለሕብረተሰቡ መጸለ ያለብን ነው የሚለው እንዳውም ጳውሎስ ሲናገር እዚህ ጋር ሰዎች ሁሉ ሊድኑና እውነቱን ወደ ማወቅ ሊደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካም እና ደስ የሚያሰኝ ይሄ ነው ብሎ ይናገራል። ይሄ መልካም ነው ደስ የሚያሰኝ ነው። ማን ነው ደስ የሚሰኘው? ራሱ እግዚአብሔር። ለሰዎች የሚገባውን ነገር ማድረግ አለብን ለነገስታት ለመኳንንት ሁሉ እና ደግሞ ያንም ማድረጋችን ዞሮ ዞሮ ለማጥቅም ነው ለእኛ ጥቅም ነው እያለ ነው የሚናገረው። እግዚአብሔር የተመሰገነ ይሁን። ስለዚህ የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር የሚለው መርሆ የህይወታችንና የተገቢ አገልግሎታችን መርሆ ነው። በአግባቡ ሁሉንም ነገር ሚዛናዊ በሆነ መንገድ ይዘን እንመላለሳለን ማለት ነው። ስለዚህ በመጨረሻ ላይ የምናገረው ምን ማድረግ ይጠበቅብናል ታዲያ በሚል ርዕስ ጥቂት ነገር ሁለት ነጥቦችን አንስቼ መደምደም እፈልጋለሁ። አንደኛ በእነዚህ በርሆች አኳያ ታማኝነት ያስፈልገናል። ማለትም በተቀመጥንበት ቦታ ሁሉ ላይ ትምህርት ይሁን ስራ ይሁን አገልግሎት ይሁን የቤተሰብ ኃላፊነት ይሁን ልጅነት ይሁን በተቀመጥንበት ቦታ ባለንበት ስፍራ ባለንበት አገር ታማኝነትን ማሳየት ይኖርብናል። እና ስለዚህ መንግስትንና አስተዳዳሪዎችን ዝም ብለን ተነስተን የማማት የመዘርጠጥ ደግሞ የመቃወም ህይወት በኛ ውስጥ አይታይም። ሁሉም ነገር በታማኝነት በእግዚአብሔር ፊት የተሰጠንን ኃላፊነት በሚገባ እንደሚገባ መወጣት አለብን ማለት ነው። ታክስን በማታለል ለማለፍ ወይም ለመሸወድ መንግስትን በምንም አይነት ነገር ማድረግ የለብንም ማለት ነው። በተለይ ይህ ዘመን ለማታለል በእርግጥ አይመችም። አንዳንድ ሰዎች ዝም ብለው ናቸው ለማታለል የሚመች ይመስላቸዋል። እዚህ ሀገር ሁሉ ነገር ሬጅስተርድ ነው አይደል? ስለዚህ ለሰው ጥሩ የሚሆነው ነገር ነገር በታማኝነት ማድረጉ ነው። እዚህ ሀገር እዚህም ምድር የትም የትም ምድር ቢሆን እና በታማኝነት ህይወታችንን ማሳለፍ አለብን። ሁለተኛ መንፈሳዊነት በእግዚአብሔር ፊት የእግዚአብሔርን ለእግዚአብሔር ስንሰጥ በምን አይነት መልክ መሆን አለበት? ከልባችን ከልባችን በመነጨ ሁኔታ መሆን አለበት እና ጌታ ኢየሱስ ክርስቶስ ዮሐንስ ወንጌል ምዕራፍ አራት ላይ ከሳምራይቱ ሴትዮ ጋር ሲነጋገር በነበረበት ጊዜ እግዚአብሔር ምን አይነት ሰዎችን እንዲያመልኩት እንደሚፈልግ ሲገልጥላት ነበር። እሷ ምን አለች? እግዚአብሔርን በዚህ ተራራ ላይ እንደሚያመልኩት በሰማሪያ ተራራ ላይ ሰዎች የሚጠቅስ አይነት ነገር ለመናገር እያሰበች እያለች ጌታ ኢየሱስ ምን አላት? እግዚአብሔርን በዚህ ተራራ ወይም በኢየሩሳሌም የማናመልክበት ጊዜ ይመጣል። እግዚአብሔር የሚመለከው በምንድን ነው? አላት። በመንፈስና በእውነት ነው። እግዚአብሔር በመንፈስና በእውነት የሚያመልኩ ሰዎችን ይፈልጋል። እና ማለት የትም ሁኔታ ውስጥ፣ የትም ባለንበት ቦታ እግዚአብሔር በሁለት አይነት መንገድ ነው የሚመለከው። አንደኛ በመንፈስ ነው፣ ማለት በማየት ሳይሆን በቃሉ ላይ በተመሰረተው እምነት መሰረት ነው እግዚአብሔር የሚመለከው ሁለተኛ በእውነት ነው እግዚአብሔር የሚመለከው ማለት በቃሉ መሰረት ነው። ያኛው በእምነት በመንፈስ ሁለተኛ በእውነት በቃሉ መሰረት ነው። ስለዚህ እግዚአብሔርን በሰጠን ሕይወት በሰጠን ጊዜ በሰጠን ዘመን እንደ እግዚአብሔር ፈቃድ ሕይወታችንን በእውነተኛ መንፈሳዊ ጥማት በእግዚአብሔር ፊት እያቀረብን እግዚአብሔርን እንደ ፈቃዱ ልናገለግለው ልናመልከው ይገባል። ለዚህ ደግሞ በጣም የሚረዱ ነገሮች ሁል ጊዜ የእግዚአብሔርን ቃል ማንበብ፣ ደግሞም መጸለይ የህይወታችን ገጽታዎች መሆን አለባቸው እና ምን ይጠበቅብናል? ታማኝነት እና እውነተኛ መንፈሳዊነት ይጠበቅብናል። እና ኦ እግዚአብሔር በሰጠን መርሆ መሰረት መኖር እንድንችል የሰራዊቱ ጌታ እግዚአብሔር ይርዳን። የቄሳርን ለማ የእግዚአብሔርን ደግሞ ለማ ለእግዚአብሔር እንስጥ።